ባለፈው ሳምንት ጥር 6 2017 ዓ ም በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከእነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሚኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየሁ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው፣ በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል። የምልክት ቋንቋ ላለፈው አራት ወስት ዓመት ተማሪ እየተቀበለ ያደለ የምልክት ቋንቋ ብቻ ሳይሆን ሊንጉስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል። በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ችግራቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል። ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ተኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ ስምንት ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል በአስተርጓሚነት ስራ መጀመሯን ለአሜሪካ ድምፅ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት በአስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች። አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት መስሪያ ቤቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም፣ ማለት ምንም መረጃ አያገኙም ወይም አገልግሎት አያገኙም። የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የስራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ስራ እንደማያገኙ ተናግራለች። እኔ ስምንት ዓመት በሰራሁበት ጊዜ ስራዬ የምልክት ቋንቋ አስተርጓሚ ነው፣ ነገር ግን መደቤ የነበረው ጽህፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራ። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት የገባሁት። አሁን ከእኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው፣ ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት። አብዛኛው ወደዚያ አይገቡም። በአስራ አምስተኛው የምልክት ቋንቋ ምርምር አለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አህመዲን በኢትዮጵያ ከሦስት ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል። አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያገጠማቸው ተግዳሮቶች አሉ። እነኝህን ለመቅረፍ በደንብ መስራት ያስፈልጋል። አሁን በባህልና ስፖርት ሚኒስቴር የኢትዮጵያ የምልክ ቋንቋ ስትራቴጂ እየነደፈ ነው። የምልክ ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጪ ከአክሰስ ቱ ኤጁኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች መስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት ሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስ መስራት ያስፈልጋል። የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየው የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል። ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ። እንግሊዝኛ የሚገቡ ተማሪዎች ላለፈው ሶስት አራት ዓመት የሉ። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግርኛ ላለፈው አምስት ዓመት ተማሪ አልተቀበለም። ይህን ተማሪን ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛ መጠን ኢንሴንቲቫይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱን ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲስፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል። ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል። ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ፣ ኖርምስ ቪዝብል እንዳይሆን የሚያደርግ እና ከማንነት ጋር የተያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩ እና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅተ የሚስፋፋ ወይ በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል። የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ